ዓለም አቀፉ የአድቬንቲስት ሬዲዮ የአማርኛ ክፍል ስርጭት የመዝሙር ምርጫ ክፍለ ጊዜ ነው። እንደምን ሰነበታችሁ አድማጮቻችን። ዛሬም እንደተለመደው ልዩ ልዩ መዝሙሮችን መራርጫ የጀላችሁ ቀረብ ያለው በሚኖረን ቆይታ እንደምትባረኩ በማመን ፕሮግራሙን እየመራሁ አብሬያችሁ የመሆነው እኔ መሠረታ በው ሲሆን ቴክኒኩን በመቆጣጠር ደግሞ ኢራና መላኩ አብሮኝ ይገኛል። በፕሮግራማችን ለሚኖራችሁ አስተያየት በስልክ ቁጥር 011 551 1199 የውስጥ መስመር 242 ወይም ሁለት አርባ ሶስት በፖስታ ሳጥን ቁጥራችን አንድ መቶ አርባ አምስት እንዲሁም በተስፋ ድምፅ የአማርኛ ቀጥታ ስልክ ዜሮ ዘጠኝ ሰባ ስምንት ሰባ ስምንት ዘጠና አምስት አስራ ሁለት ብላችሁ ብታደርሱን ልናስተናግዳችሁ ዝግጁ ነን። መዝሙሮች እናምራ። የመጀመሪያ ምርጫችን ዳዲ ደጉ ከለቀምቴ ለመምህር ኤልሳቤት ተርፋ፣ ለመምህር ጥላውን ጆቴ እና ለለቀምት መካነ ኢየሱስ ቤተ ክርስቲያን ምእምናንና ለተስፋ ድምፅ ሬዲዮ ክፍል ሰራተኞች በሙሉ ኢየሱስ ክርስቶስ የኔ ወዳጅ የሚለውን መዝሙር መርጠውልናል። ኢየሱስ ክርስቶስ የኔ ወዳጅ እውነትም ኢየሱስ ክርስቶስ የእኛ ወዳጅ ነው። ዙሪያ ያለው ውዝግብ መንስኤው ምንድነው? ወደ ሳምራዊቷ ሴት ታሪክ ስንመለስ በአምልኮ ዙሪያ ከጌታ ጋር ስትከራከር እናገኘታለን። ለዚች ሴት የእውነተኛው አምልኮ ረሃብና ጥማት እንዳለባት አምና ከመቀበል ይልቅ ስለ አምልኮ መከራከር ቀሏት ነበር። የሚያሳዝነው ደግሞ ዛሬም እንደዚች ሳምራዊት ሴት ስለ አምልኮና ሙዚቃ ለመከራከር የሚያበቃ እውቀት ያለን ነገር ግን ለእውነተኛው አምልኮ ፍጹም ባዕድ የሆኑ ብዙ ሰዎች መኖራችን ነው። በዘመናችን መካከል በአምልኮ ዙሪያ ለተነሱት ውዝግቦች ዋነኛው መንስኤ አምልኮን በተመለከተ ሰዎች የሚመሩባቸው የተሳሳቱ ግንዛቤዎች ናቸው። ሳምራዊቷ ሴት ከጌታ ጋር አምልኮን በተመለከተ ክርክር የገጠመችው ስለ አምልኮ ከነበረ የተሳሳተ ግንዛቤ የተነሳ ነበር። ከእነዚህ የተሳሳቱ ግንዛቤዎች መካከል ዋነኛ የሆኑትን የሚከተሉትን ሶስት ልብ ይሏል። አምልኮ ሙዚቃ ወይም መዝሙር ነው። ዛሬ ዛሬ በተለምዶ አምልኮ የሚባለው የዝማሬ ክፍለ ጊዜ ነው። ከዚሁም ጋር በተያያዘ ልክ መዝሙር ብቻ አምልኮ እንደሆነ ሁሉ አዘማሪዎችም አስመላኪዎች በሚባል ሲጠሩ ይደመጣል። ነገር ግን አምልኮ መዝሙርን ቢያቅፍም ከመዝሙር በላይ ነው። ለምን አምልኮ ከሙዚቃ በፊት ነበረና ዘፍጥረት አራት ሃያ አንድ ላይ ያለ ሙዚቃም ተከናውኗል። አምልኮ ሰውን ያማከለ ነው። ሰው ለአምልኮ ሲሄድ ከመስጠት ይልቅ መቀበልን ዋነኛ አጀንዳው አድርጎ የሚሄድበት ሁኔታ ይስተዋላል። ይህም አምልኮን ሰው ተኮር ያደርገዋል። ልክ እንደ ሳምራዊቷ ሴት፣ ዛሬም በአምልኮ ዙሪያ የመለያየ ነጥብ ብለን አብዛኞቻችን የምናቀርበው እግዚአብሔርን ያማከለ ሳይሆን በእኛ ፍላጎት ላይ የተመሠረተን ነገር ነው። አምልኮ ግን ሰውን ሳይሆን እግዚአብሔርን የወከለ እንዲሁም ፍላጎታችን እንዲያሟላ ጥብቅና የምንቆምበት ሳይሆን የእግዚአብሔርን ልብ ለማስደሰት ክብራችንን የምንሰጥበት ነው። አምልኮ ከሕይወት ተግባራችን አንዱ ክፍል ነው። ብዙ ጊዜ አምልኮ በተወሰነ ቦታና ጊዜ ብቻ የምናደርገው ከድርጊቶቻችን መካከል አንዱ ክፍል እንደሆነ አድርገን በስጠት ስናስተውል እንታያለን። እውነታው ግን አምልኮ የሕይወታችን አንዱ ክፍል ሳይሆን ሕይወታችን መሆኑ ነው። አምልኮ በሁሉ ጊዜ በሁሉ ስፍራ ሁሉ ነገራችንን የሚጠቀልል እንደሆነ የእግዚአብሔር ቃል በግልጽ ያስተምረናል። አንደኛ ቆሮንቶስ 10 31 እንግዲህ ስትበሉም ሆነ ስትጠጡ፣ ወይም ማንኛውንም ነገር ስታደርጉ ሁሉንም ነገር ለእግዚአብሔር ክብር አድርጉት። ቆላሴያስ 3 23 ላይ የምታደርጉትን ሁሉ ለሰው ሳይሆን ለጌታ እንደምታደርጉት ቆጥራችሁ በሙሉ ልባችሁ አድርጉት። ተስፋ እያለ የሚዘምርልን ደግሞ ደረጀ እኩራባቸው ነው። ና ወደ እርሱ እረፍት ታገኛለህ፣ ይመራሃል፣ ከሸክምህም ታርፋለህ። ና ወደ እርሱ ሰላም ታገኛለህ። has fallen በሰማርያውያንና በአይሁዳውያን መካከል በአምልኮ ዙሪያ የነበረው ውዝግብም ቢሆን ስለ አምልኮ ከነበራቸው የተሳሳተ ግንዛቤ የመነጨ ነበር። ከዚህ የተነሣ ጌታችን ኢየሱስ ለዚህ ውዝግብ ምላሽ የሰጠው የአምልኮን ትክክለኛ ትርጉም በማስቀመጥ ነበር። ቀጥለን ጌታ የሰጠውን መልስ እንመለከታለን። እውነተኛ አምልኮ ምን ይመስላል? ጌታችን ስለ አምልኮ አወዛጋቢ ጥያቄ አጋጥሞት በነበረ ጊዜ የሰጠው መልስ ለዘመናት ሁሉ የሚሆን ትልቅ መርህን ያረገዘ መልስ ነበር። በዚህ ጥናት መግቢያ ላይ እንዳየነው ሳምራዊቷ ሴት የውስጧን አፍረጥርጦ ጌታ መናገር ሲጀምር የወሬ አቅጣጫውን ለማስቀየር በወቅቱ አወዛጋቢ የሆነን የአምልኮ ጥያቄ አንስታ ነበር። ጌታም እንዲህ የሚል መልስ ሰጣት፣ አንቺ ሴት፣ በዚህ ተራራም ሆነ በኢየሩሳሌም ለአብ የምትሰግዱበት ጊዜ እንደሚመጣ መኝ በእውነት የሚሰግዱበት ለአብ በመንፈስ በእውነት የሚሰግዱ ለአብ በመንፈስና በእውነት የሚሰግዱበት ጊዜ ይመጣል፣ አሁንም መጥቷል። አብም እንደዚህ በእውነት የሚሰግዱለትን ይፈልጋል። ዮሐንስ 4 ከ21 23 ጌታችን ኢየሱስ ስለ አምልኮ የሰጠውን ምላሽ በደንብ ስናጤ ነው ስለ አምልኮ የሚከተሉትን ነገሮች እንረዳለን አምልኮ በእውነት ላይ የተመሰረተ መሆን አለበት። ፍጡር ፈጣሪውን ማምለክ ያለበት ፈጣሪውን እንደሚፈልገው እንጂ ፍጡሩን ደስ እንዳሰኘው መሆን የለበትም። እግዚአብሔር በቃሉ አማካኝነት በሰጠን እውነት ላይ የተመሠረተ አምልኮ በእግዚአብሔር ዘንድ ተቀባይነት አለው። ለምሳሌ አንድ ሰው እኔ የቤተሰቤን ሰብስቤ ለእግዚአብሔር በማቃጠል ነው እርሱን የማመልከው ቢል ይህ በእውነት ላይ የተመሠረተ አምልኮ አይደለም ቃሉም እንደዚህ አያስተምርም እና አምልኮ ከመንፈሳችን የመነጨ መሆን አለበት። በመንፈስ የሚለው ቃል ሁለት ትርጉም ሊኖረው ይችላል። አንደኛው አምላኪው ከመንፈሱ ሊያመልክ እንደሚገባው የሚገልጽ ነው። ይህም ማለት እውነተኛ አምልኮ እንዲያው በዘልማድ የሚደረግ ሳይሆን ከልብ ለእግዚአብሔር የሚቀርብ እንደሆነ እንረዳለን። በሌላ አነጋገር ዋናው ነገር የአምልኮ ቦታው ወይም የአምልኮ ቅርጽ ሳይሆን አምልኮውን የሚያቀርበው ልብ እንደሆነ እንደሆነ በዚህ ንግግሩ አስታወቀ። ምንም እንኳን የአምልኮ ቦታ ቅርጹና ስርዓቱ የየራሳቸው ዋጋ ቢኖራቸውም ከኢየሱስ ክርስቶስ በሚገኘው ሕይወት ውሃ ምንጭ ልብ ካረሰረሰ ለፍሬ አይበቁም። ስለ አምልኮ ማጥናት ስንጀምር ትክክለኛው መነሻ ልብ መሆን አለበት። ልባችንን ያለምንም ግብዝነት ለጌታ ስናስረክብ ብቻ እውነተኛ አምልኮ ብቅ ይላል። ዊሊያም ቴምፕል የተባለው ሰው ይህንን አምልኮ ሲገልጸው እንዲህ አለ። ማምለክ ማለት በእግዚአብሔር ቅድስና ሕሊናን ማንቃት፣ አእምሮን ከእግዚአብሔር ቃል እውነት መመገብ፣ ምናብን በእግዚአብሔር ውበት ማንጻት፣ ልብን ለእግዚአብሔር ፍቅር መክፈት፣ እንዲሁም ፈቃድን ለእግዚአብሔር ዓላማ ማስገዛት ማለት ነው። እውነተኛ አምልኮ የልብ ጉዳይ ሲሆን፣ ግቡም በእግዚአብሔር ላይ ያነጣጠረ ነው። እግዚአብሔር የአምልኮን ትርኢት ብቻ ሳይሆን የአምላኪውን ልብ ይመለከታል። ይህን አስመልክቶ ስለ እስራኤላውያን አምልኮ ጌታ ሲናገር እንዲህ ይላል፣ ይህ ህዝብ በአፉ ወደ እኔ ይቀርባል፣ በከንፈሮቹም ያከብረኛል፣ ልቡ ግን ከእኔ እየራቀ ነው። ኢሳይያስ 2913 አምልኮ በሁሉም ህይወታችን ዘርፍ ከልብ ለእግዚአብሔር የሚገባውን ክብር መስጠት ነው። አምልኮ በእግዚአብሔር መንፈስ እርዳታ የሚቀርብ መሆን አለበት። ጌታ ኢየሱስ በመንፈስና በእውነት የሚሰግድበት ጊዜ ይመጣል ብሎ ሲናገር በመንፈስ የሚለው ቃል ሁለት ትርጉም ሊኖረው እንደሚችልና አንደኛው ትርጉሙም ከልብ ማምለክን እንደሚመለከት ከላይ አይተናል። ሁለተኛው የዚህ ቃል መልእክት ደግሞ ወደ መንፈስ ቅዱስ የሚያነጣጥር ነው። በእርግጥም እኛን ደስ እንዳለን ሳይሆን ታን ደስ እንደሚያሰኙ፣ እንዲሁም ከአንገት በላይ ሳይሆን ከውስጥ ከልባችን ከመንፈሳችን እርሱን ለማምለክ የመንፈስ ቅዱስ እገዛ ያስፈልገናል። ጳውሎስ መንፈስ ቅዱስ በአምልኳችን እንደሚያግዘን ሲጽፍ እንዲህ ይላል፣ እንዲሁም ደግሞ መንፈስ ድካማችንን ያግዛል፣ እንዴት እንድንጸልይ እንደሚገባን እናውቅምና፣ ነገር ግን መንፈስ ራሱ በማይነገር መቃተት ይማልድልናል። ሮሜ 8፥26 በመንፈስና በእውነት የቀረበ አምልኮ በመንፈስና በእውነት የቀረበ አምልኮ በአንድ ቤተ ክርስቲያን ውስጥ በአባልነት የቆዩ ባልና ሚስት ያልጠበቁት ችግር አጋጠማቸው። ይኸውም እጅግ ከባድ አካል ጉዳት የደረሰባትን ልጅ መውለዳቸው ነበር። ይህች ልጅ መሄድና መናገር አትችልም ነበር። ሁሉንም ነገር በሰው ድጋፍና እርዳታ ነበር የምታደርገው። ካደገችን በኋላ ከሰው ጋር ለመግባባት የምትሞክረው የፊደል ገበታ ይዛ በመዞር በጣቷ ፊደሎችን በመጠቆም ነበር። ምንም እንኳ ወላጆቿ ከእግዚአብሔር እንደተላከችባቸው መቅሰፍት አድርገው ቢቆጥሯትም ነገር ግን የቤተ ክርስቲያናቸው ቄስና ባለቤቱ ልዩ እንክብካቤ ያደርጉላት ዘወትርም ወደ ቤተ ክርስቲያን ያመጧት ነበር። ባደገችን ጊዜ ለጌታ ልዩ የሆነ እውነተኛ ፍቅርና እርሱም ደስታ ነበራት። አንድ እሁድ ምሽት አባላት ለምስጋንና ለጸሎት በተሰበሰቡበት ጉባኤ መዝሙር እየተዘመረና ምስክርነት እየተሰጠ ሳለ ያች ልጅ ተሽከርካሪ ወንበሯን እየገፋች ወደፊት ለመምጣት ሞከረች። ወዲያው አንዳቸው ብድግ ብለው እየረዷት ከፊት ለፊት ደረሰች። ሁሉም በመገረም የሚሆኑን ይመለከቱ ነበር። ቀጥላም ቄሱን በዓይኗ ጠቀስ አድርጋ ወደ እርሷ እንዲቀርብ ጠራችው። የፊደል ገበታዋን በመጠቀም የተለየ መዝሙር ለማቅረብ እንደምትፈልግ ነገረችው። ቄሱም ግራ ተጋባ። ይች ከማጉተምተምና ከመቃተት ያለፈ ድምፅ ማሰማት የማትችል ልጅ ምን አይነት መዝሙር እዘምር ፈለገች? ለመሆኑ የትኛውን መዝሙር መዘምር ትፈልጊያለሽ? አላት ቀጥል አድርጎ። እርሷም በአማርኛ ኦ ጌታ ሆይ በምረት፣ በእንግሊዝኛ ደግሞ አሜዚንግ ግሬስ ሃው ስዊት ዘ ሳውንድ በመባል የሚታወቀውን መዝሙር አሳየችው። ቄሱ የመገረም ድንጋጤው ሳይለቀው ቄሱ የመገረም ድንጋጤው ሳይለቀው ማየት ደስታ ነው። ፒያኖ ተጫዋች ዘወር ብሎ ጃሚ፣ የተለየ መዝሙር የሚያቀርብልን ሰው ስላለ እባክህን መዝሙር ተጫወትልን አለው። ጃሚም አጠር አድርጎ መግቢያውን ከተጫወተ በኋላ ያች ልጅ መዝሙሩን እየጠበቀች ማሰማት የቻለችውን የድምፅ አይነት ለማሰማት ታገለች። የዘመረችውን ቃል ያስተዋል አልነበረም። ነገር ግን ከጉባኤው መካከል ፊቱ በእንባ የማይታጠብ ሰው አልነበረም። ሁሉም ሰው ለህያው አምላክ ከልቧ እየዘመረች እንዳለ አስተውሏል። በእርግጥም ይቺ ልጅ እግዚአብሔርን በእውነትና በመንፈስ እያመለከችው ነበር። የእግዚአብሔርም ረሃብ እንደዚህ አይነት አምላኪዎችን ማየት ነው። በዛሬው የመዝሙር ምርጫችን ተስፋ የሚሰጡ መዝሙሮችን መርጠን አምጥተንላችኋል። በሚቀጥለው መዝሙር ምርጫችን ደግሞ በሌላ ርዕስ ላይ ተመርኩዘን ሌሎች መዝሙሮችን ይዘንላችሁ እንመጣለን። እስከዛው ለሚኖራችሁ አስተያየትና መልእክት በስልክ ቁጥር 0115511199 የውስጥ መስመር 242 ወይም 243 በፖስታ ሳጥን ቁጥራችን 145 በተስፋ ድምፅ አማርኛ ክፍል ቀጥታ ስልክ 0978789512 ብላችሁ ብታደርሱን ልናስተናግዳችሁ ዝግጁ ነን። የጌታ ኢየሱስ ፍቅር፣ የመንፈስ ቅዱስ ኅብረት፣ የእግዚአብሔር ፍቅር ከእናንተ ጋር ይሁን እያልን በዚሁ እንሰናበታችኋለን።